የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 192014 ምሽት ዝግጅታችን ጀምረ ው ገለልተኛ ሆኖ ሁለቱን በአንድ ላይ እንዲመጡ ሀይል ለማለት እንዲችሉ ያንን ፈርጥም ያለና ፈርጥም ያለ ወኔ ማሳየት ያለባቸው ይመስለኛል። ወገንተኛ ከመሆን የአሜሪካና የምዕራቡ ዓለም አንክሮ አትኩሮት በዩክሬን ላይ ሆኖ ያለ ይሄኛው ነገር ሲመጣ ጉዳዩ ሊባባስ ይችላል። ኢትዮጵያ እና ኤርትራም ጭምር ወደ ራሽያና ወደ ቻይና እንዲያዘነብሉ ገፋፍታዎቸዋን ለማለት ይቻላል። ተከታትለው የሰማችኋቸው ዩናይትድ ስቴትስ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ፣ በዋሽንግተን ዲሲ የህግ ባለሙያዎችና የግጭት ተንታኝ የሆኑት አቶ አለማየሁ ፈንታ ወልደ ማርያምና ለንደን የሚገኙት የፖለቲካ ተንታኙ አብዱራማን ሰይድ ናቸው። ዩክሬንና ራሽያም በተመለከተ የሰጡት አስተያየት ነው ከዜናው በኋላ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ይደመጣሉ። አስቀድመን ዋና ዋና የዓለም ዜናዎች እናስደምጣችሁ። Baby, get it things for rest like, like like like the 68 Jets Diamonds and nothing when I'm rockin' with ya Diamonds and nothing when I'm shinin' with ya Just keep it white and black as if I'm your sister I'm too hip to hop around time I hear with ya I know I get Wow wild, wow wild, wild. Wild. To take in. I heard it got these up going crazy. Yeah, i treat you like a lady, lady. Till you burned out, cremation. Make it crazy, yeah, Wu Tang. Throw that back, bouquet. Call me and I can get it juicy. I can tell you gone off the juicy. Careful, mama, why would you say? talking to me like a new baby new you talking like you trying to do things now that party gotta run it like she you saying baby you made me drown in it ooh touche baby i'm carrying that water barbie boucher baby and you know i'm to slaughter like i'm tasting that's the why you got it on safety White go way, sit on brown i probably shouldn't be, be around right. you uh -huh. cause you get wild Looking like there's nothing that you won't do What you won't do Hey girl, that's when I told that's you When I told you When I was you, all I get is wild love Wild Welcome to another hour of VOA One The Hits. Yes, it's me, the Lady DJ at VOA Lady DJ One on Facebook, at VOA Lady DJ on TikTok. Y'all follow me. We've got the Jonas Brothers, Taylor Swift, and Chloe on the way. Stay tuned. Here's Louis Capaldi with someone you loved on the hits. I'm going on during this time. I fear there's no one to save me. This all and nothing really got away, driving me crazy. I need somebody to hear, somebody to know, somebody to have somebody to hold. It's easy to say, but it's never. The day bleeds into a... night. new music right here V O A 1 you yeah. yeah. Love Nuan TT on VOA One the Hits. All right, so I'm going to give you a little insight. I've been collecting information, counting votes for THC today's hit countdown. That song is moving so far up the charts so quickly. So if you like it and you want to see it at number one, you need to go over to the VOA One the Hits Facebook page and vote for it. Okay. Oh, and the show, by the way, airs Thursday, 10 and 2200 UTC, hosted by yours truly we've got the weekend in post malone one right now on the hits it's voa one more ሰዓት የሆነ ጦርነት ነበረ። አሁንም ደግሞ ሁለተኛ ዙር የዓለም ቀዝቃዛ ጦርነት ቢነሳ አሁንም ቢሆን ተጎጆቹ አፍሪካኖች ናቸው። ተጎጂዎቹ ሶስተኛው ዓለም ክፍል ነው። የግጭት ተንታኙ አቶ አለማየሁ በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ቀደም ብሎ ከራሽያ ጋር ግንኙነቱን ማጠናከር በመጀመሩ ሁለተኛው የዓለም ቀዝቃዛ ጦርነት ቢኖር እንኳን ኢትዮጵያ ፊቷን ወደ ራሽያ እንደምታዞር ያምናሉ። በተለይ አዲሱ አስተዳደር የአብይ አህመድ መንግስት ከመጣ ውዲህ በራሻና በኢትዮጵያ መካከል የተሟሟቀ ግንኙነት አለ። ይህንንም ከተለያዩ ስቴትመንቶች ሰርጌይ ላቭሮቭ ከውጭ ጉዳይ ሚኒስትራቸው በኩልም ወዘተ ኢንጌጅመንት ሀይ ፕሮፋይል ኢንጌጅመንት ነበረ በሁለቱ ሀገሮች መካከል በኢትዮጵያ ና በራሻ መካከል ያለው ግንኙነት አፌክት አድርገው ይሄ ጦርነት ምናልባትም ለኢትዮጵያ የእርዳታ እጇን የምትዘረጋበት የድጋፍ እጇን የምትዘረጋበት ሊሆን ይችላል። ራሽያ የራሽያ ና የዩክሬን ጦርነት በአጭር የማይቆምና የሚስፋፋ ከሆነ ኢትዮጵያና ኤርትራን ጨምሮ በቀይ ባህር አካባቢ ያሉ የአፍሪካ ቀንድ ሀገራትን በቀጥታ ተጎጂ ሊያደርጋቸው እንደሚችል አቶ አብዱ ሀሺም ሁለተኛውን የዓለም ጦርነት በማስታወስ እያነጻጸሩ አስተያየታቸውን ይሰጣሉ። ጦርነቱ ምናልባት ዩክሬን ላይ ላይገደብ ይችላል። በዛን ጊዜ እንግዲህ ከተራዘመ ሶስተኛው የዓለም ጦርነት ሊሆን ይችላል ማለት ነው። ሶስተኛው የዓለም ጦርነት ሲባል እንግዲህ የሁለተኛው የዓለም ጦርነት ማየት አስፈላጊ ነው። እንደዛ ሲባል ለምንድ ነው ለምሳሌ ሁለተኛው የዓለም ጦርነት በአውሮፓ ሀገሮች እና በመካከላቸው የነበረ የሽሚያ ችግር ነበር የተፋፋማው። ጦርነቱ ግን አፍሪካን ድረስ ተካሂደዋል። ጀርመኖች እና እንግሊዞች በሊቢያ እና በግብፅ ዴዘርት ላይ ተዋግተዋል። አፍሪካም እራሱ ኢትዮጵያም በቅርብ ስናይ ኤርትራም ጭምር በሁለተኛው ዓለም ጦርነት ኢታሊያ ከጀርመን ጋር አላያንስ ስለፈጠረች እንግሊዞች ኢታሊያንም ኤርትራና ኢትዮጵያ ውስጥም ተዋግተዋታል ማለት ነው። ተዋግተውም አሸንፈዋታል። እና ጦርነቱ በሁለቱ አካባቢዎች በሁለቱ አገሮች የአውሮፓ አገሮች ቢሆንም ከተስፋፋ እስከ አፍሪካም ድረስ ሊመጣ እንደሚችል አፍሪካ ድረስ ከመጣ ደግሞ የአፍሪካ ቀንድ አንደኛው እና ዋነኛው የሚዋጉበት ቦታ ሊሆን ይችላል። ይሄን ሲባል ደግሞ ሰራዊታቸው ኦልሬዲ ጅቡቲ ውስጥ አለ። ቀይ ባህር ደግሞ ዋና መናኸሪያ ነው፣ የመርከቦች እና የንግድ መናኸሪያ እንደሁ መሆኑ መጠን እዛ አካባቢም ጦርነት ሊፈጠር ይችላል። የዛ ጦርነት ሰለባ እንግዲህ የችኮኑ የኤርትራ የኢትዮጵያ የአፍሪካ ቀንድ ህዝቦች